ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው፣ ከዋሽንግተን ዲሲ በአጭር ሞገድ በ19 ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ የረቡዕ ሰኔ 17 2012 ዓ ም ዝግጅታችን ጀመረ። የዩናይትድ ስቴትስ የጥቁር እንደራሴዎች ጉባኤ በህዳሴ ግድብና በኢትዮጵያና በግብፅ ውዝግብ ላይ መግለጫ አውጥቷል፣ ዘገባ ይዘናል። ከኮቪድ-19 አገግመው የሚወጡ ሰዎችን ማግለል እንዳይኖር ሕክምናቸውን ጨርሰው የወጡ ሰዎችና የጤና ሚኒስቴር ጥሪ አቅርበዋል። ሶሻል ገብተን ከምንበጠበት እዚህ ጋር ሆነን ራሳችንን መጠበቅ ብንችል፣ ሶሻል አንዳንዴ ኃላፊነት እየጎደለን ነው። እዚህ ጋር የሚነገረን ነገር ለራሳችን ላይ አይመስለን። የሚገርምሽ እንደዚህ ምክር እንኳን ስትሰጪ የሚያሾፍብሽም ሰው አለ። ማክሳደር ሳኒታይዘር ስትጠቀሚ አንዳንድ እጅሽን ታጠቢ ስትበይ እንኳን ፈቃደኛ ያለ ህብረተሰብ ውስጥ ነው የምንኖረው። ከኮቪድ አስራ ዘጠኝ የዳነች የአዲስ አበባ ነዋሪዋ ቤተልሔም ገብረወልድ ነች። እነዚህ ሰዎች ድነዋል። ተመልሶ የመያዝ እድሉም በጣም አነስተኛ ስለሆነ እንደውም እነዚህ ሰዎች ጥቅምም አላቸው። በሽታው እንዳይሰራጭ ብዙ ሰዎች እንዲህ ታሞ የዳኑ ሰዎች ወደዚ ቁጥር የበሽታ ስርጭት እየቀነሰ ነው እንደው ና ዜጎች ናቸው። ማንም ሰው ጋር ደግሞ ሊደርስ የሚችል በሽታ ስለሆነ ማግለል አስፈላጊ አይሆንም። የጤና ሚኒስትር ደኤታ ዶክተር ደረጀ ዱጉማ በአብይ ርዕስ ሁለቱም ይመለሳሉ። ጤና ይስጥልኝ እንደምን አመሻችሁ የተከበራችሁ አድማጮች። የምሽቱ አስተናጋጃችሁ ሰሎሞን አባተ ነኝ። ዋሽንግተን ዲሲ ይገኛለሁ። ዝግጅቶቻችንን በፌስቡክ ላይቭ እና በአሃዱ ራዲዮ አየር ላይ እንደዋለ ማዳመጥ ትችላላችሁ። ንጉሡ ታምሬ በቅንብሩ አብሮኛለ። ቨርጂኒያ ከሚገኘው መኖሪያው ነው እያቀናበረ ያለው። አሁን ወደ ሰዓቱ ዋና ዋና የዓለም ዜና እንለፍ። ጤና ስጥልኝ እንደምን አመሻችሁ። ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። የዩናይትድ ስቴትስ የተወካዮች ምክር ቤት ጥቁር እንደራሴዎች ጉባኤ ኮንግሬሽናል ብላክ ኮከስ በታላቁ የኢትዮጵያ ሕዳሴ ግድብ ጉዳይ ሰላማዊና ሁሉም ተጠቃሚ የሚሆንበት ስምምነት ላይ እንዲደረስ ለማገዝ ዝግጁ መሆኑን አስታወቀ። የእንደራሴዎች ጉባኤው ይህን አቋሙን ያስታወቀው ትናንት ማክሰኞ ማምሻውን ባወጣው መግለጫ ሲሆን መልእክቱን የጀመረውም ድርድሮቹ ወደፊት መግፋት አለመቻላቸውንና በግድቡ ምክንያት በኢትዮጵያ በግብፅና በሱዳን ላይ ጫና ሊያሳድር በሚችል ሁኔታ ውጥረት ማየሉን በማመልከት ነው። ሰሎሞን አባተ ዝርዝሩን ይዘዋል። በብዙ ቢሊዮን ዶላር መዋዕለ ነዋይ እየተገነባ ያለው ታላቁ የኢትዮጵያ ህዳሴ ግድብ መሰረት የተጣለው በ ሁለት ሺህ ሶስት አመተ ምህረት እንደ እንደነበረ ያስታወሰው የጥቁር እንደራሴዎቹ ጉባኤ መግለጫ ስድስት ሺህ ሜጋዋት የኤሌክትሪክ ኃይል ማመንጨትና ኢትዮጵያም ለጎረቤቶቿ ኃይል እንድታቀርብ የሚያስችላት በአፍሪካ ግዙፉ ግድብ ሆኖ ለአካባቢው አዎንታዊ አስተዋጽኦ እንደሚኖረው አስረድቷል። ታላቁ የኢትዮጵያ ህዳሴ ግድብ ፕሮጀክት በግብጽ በኢትዮጵያና በሱዳን የውሃ ፍሰት የኃይል አቅርቦትና የምግብ ዋስትና ላይ ቀጥተኛ ጫና እንደሚያሳርፍ መግለጫው አመልክቶ የአካባቢው ግብርና ወቅቱን የማይጠብቅ የዝናብ ሁኔታ በሚያስከትለው ድርቅ መጎዳቱንም አስታውሷል። በማስከተልም በፍጥነት እያደገ ወደ 100 ሚሊዮን እየተጠጋላለው የግብጽ ህዝብ ታላቁ የኢትዮጵያ ህዳሴ ግድብ የውሃ አቅርቦቱን እንደሚያሻሽልና ሀገሪቱ የበዛውን ወራጅ ውሃዋን ከምታገኝበት ከአባይ ወንዝ ላይም ግፊቱን እንደሚያቃልል ጠቁሟል። ኢትዮጵያ አሁን ከህዝቧ ወደ 20 ከመቶ የሚሆነውን በቀጥታ የሚጎዳ ድርቅና በቅርብ ወራትም ከ320 ሺህ ካሬ ኪሎ ሜትር በላይ የሚሆን እርሻ ላይ የዋለ ሰብል ያጠፋ የአንበጣ መንጋ መጋፈጧን የእንደራሴዎቹ መግለጫ ይናገራል። ሱዳንን በተመለከተ ታላቁ የኢትዮጵያ ህዳሴ ግድብ የሀገሪቱን የውሃ አጠቃቀም ለማስተካከል ደለል ለመቀነስና የግብርና ፕሮጀክቶችን ለማስፋት ኃይል የማመንጨት አቅሟን ለመጨመርና በምግብ ላይም ቁጥጥር እንዲኖራት በማስቻል እንደሚያግዝ አመልክቷል። የታላቁ የኢትዮጵያ ህዳሴ ግድብ ፕሮጀክት በጉዳዩ ውስጥ ላሉ ሀገሮች ሁሉ ጥቅም እንደሚኖረው፣ የምግብ ዋስትና ችግርን ለመዋጋት የኤሌክትሪክና የኃይል አቅርቦት እጥረትን ለማቃለል፣ ቁጥሩ ከአሁኑ የበዛ ህዝብ የተሻለ መጠን ያለው የውሃ ፍሰት እንዲያገኝ፣ የአካባቢውን ምጣኔ ሀብቶችም ለማረጋጋትና እድገት እንዲኖር ለማድረግም እንደሚያግዝ መግለጫው ያስረዳል። የግድቡ ፕሮጀክት ተግባራዊ እንዲሆን ሰላማዊ ድርድሮች እንዲካሄዱ የተወካዮች ምክር ቤቱ የጥቁር እንደራሴዎች ክንፍ ድጋፉን እንደሚሰጥ መግለጫው አስታውቆ ሁሉም ተጠቃሚ የሚሆኑበት ስምምነት ላይ በሰላማዊ መንገድ እንዲደረስ ለማድረግ የአፍሪካ ኅብረትንና ሁሉንም ባለድርሻዎች ለመደገፍ ዝግጁ መሆኑን የዩናይትድ ስቴትስ የተወካዮች ምክር ቤት የጥቁር እንደራሴዎች ጉባኤ አስታውቋል። የኢትዮጵያ ብሔራዊ ምርጫ ቦርድ ከትግራይ ክልል የቀረበለትን ምርጫ የማካሄድ ጥያቄ በሁለት ምክንያቶች እንደማይቀበለው በዛሬው ዕለት ባወጣው መግለጫ አስታውቋል። ጽዮን ግርማ ዝርዝሩን ይዛለች። ምርጫ ቦርዱ ዛሬ ማምሻውን በፌስቡክ ገጹ ላይ ባወጣው መግለጫ እንዳስታወቀው የትግራይ ክልል ምክር ቤት በክልሉ ውስጥ ስድስተኛውን ዙር የክልል ምክር ቤት ምርጫ እንዲካሄድ ውሳኔ መስጠትም ሆነ ይህንን ውሳኔ ተቀብሎ ሊያስፈጽም ይገባል የሚልበት ህጋዊ መሰረት እንደሌለው አስታወቀ። የትግራይ ክልል ምክር ቤት ምርጫን በተመለከተ የሰጠውን ውሳኔ መሰረት በማድረግ የቀረበለትን ጥሪ በመግለጫው ያስታወሰው ቦርዱ የመጪው ስድስተኛው ሀገራዊ ምርጫ ስራ በኮሮና ቫይረስ ወረርሽኝ ምክንያት መስተ ን ይህም ሁኔታ ታውቆ አስፈላጊና ህጋዊ ውይይቶች በሚመለከታቸው አካላት ተደርጎበት በመጨረሻም ምርጫው ከዘጠኝ ወራት እስከ አንድ ዓመት እንዲራዘም መወሰኑን አስፍሯል። በህገ መንግስቱ ላይ ቦርዱን በተመለከተ የሰፈሩ አንቀጾችንና የቦርዱን ስልጣንና ኃላፊነት የሚወስነው አዋጅ ላይ ምርጫ ማስፈጸምን በተመለከተ የሰፈሩ የተለያዩ አንቀጾችን ጠቅሶ በአዋጅና በህግ ከማንኛውም የመንግስት ተቋም በተለየ ለቦርዱ የተሰጠና ከማንም አካል ጋር በማ የማይጋራው ህጋዊ ስልጣኑ ምርጫን የሚያስፈጽም ብቸኛው ተቋም መሆኑን በመግለጫው አስታውቋል። ውሳኔውንም በሁለት ነጥቦች አስፍሯል። አንደኛው ስድስተኛው አገራዊ ጠቅላላ ምርጫ የሚካሄድበት ጊዜ እንዲራዘም ምክንያት የሆነው የኮቪድ-19 ወረርሽኝ ሁኔታ እንደገና ተገምግሞ ምርጫ ማካሄድ የሚያስችል ሁኔታ መፈጠሩ እስኪረጋገጥ ድረስ የኢትዮጵያ ብሔራዊ ምርጫ ቦርድ በየትኛውም የአገሪቱ ክልል ምርጫን አያካሂድም ብሏል። በመሆኑም ቦርዱ ከላይ በተዘረዘሩት ምክንያቶች የትግራይ ክልል ምክር ቤት የክልል ምክር ቤት ምርጫን አስመልክቶ የሰጠውን ውሳኔ እንዲያውቅለትም ሆነ ምርጫ እንዲያስፈጽምለት ያቀረበውን ጥያቄ ያልተቀበለው መሆኑን የተጠየቀው የሰው ኃይል የሎጂስቲክስና የቁሳቁስ አቅርቦት የሚሰጥበት ህጋዊ አግባብ አለመኖሩን ያሳውቃል ሲል ውሳኔውን ደምድሟል። አድማጮች የትግራይ ክልል ምክር ቤት የወሰነውን ውሳኔ ከዚህ ቀደም በስፋት መዘገባችን ይታወሳል። የቦርዱን ውሳኔ በተመለከተም ማብራሪያዎችን በያዘ ሰፊ ዘገባ እንመለስበታለን። ወደ ዕለታዊ የኢትዮጵያ የኮቪድ-19 ይዞታ መረጃ እናልፋለን። ባለፉት የ24 ሰዓታት ጊዜ ውስጥ 434 ምርመራዎች ተካሂደው 186 በቫይረሱ የተያዙ ሰዎች መገኘታቸውን የጤና ሚኒስቴር ገለጸ። በዚሁ የ24 ሰዓት ጊዜ ውስጥ በኮቪድ-19 ሳቢያ የሶስት ሰዎች ሕይወት ማለፉንም ገልጿል። ሁለቱ በአስከሬን ምርመራ ለቫይረሱ ተጋልጠው የነበሩ እንደሆነ የታወቀ ሲሆን አንደኛው ግን በሕክምና ማዕከል ሕክምና ላይ የነበሩ መሆኑን አክሎ ገልጿል። ዛሬ በምርመራ የተገኙት 181ዱ ኢትዮጵያውያን፣ አምስቱ የውጭ ሀገር ዜጎች መሆናቸውንና 113ቱ ሴቶች፣ 73ቱ ወንዶች መሆናቸውን የጤና ሚኒስቴር መረጃው ጨምሮ አመልክቷል። 147ቱ ከአዲስ አበባ፣ 16 ከሶማሌ ክልል፣ 19 ከአፋር፣ አራት ከኦሮሚያ፣ 6 ከድሬዳዋ ከተማ አንድ ሰው ከደቡብ ክልል መሆናቸውን መግለጫው ዘርዝሯል። በአጠቃላይ በኮቪድ-19 ምክንያት ህይወታቸው ያለፈው ሰዎች ዛሬ 78 የደረሱ ሲሆን ለቫይረሱ የተጋለጡት ደግሞ በአጠቃላይ 5034 መድረሳቸውን የጤና ሚኒስቴር ጨምሮ አስታውቋል። ዩናይትድ ስቴትስ በቫይረሱ ተጠቂዎቿም ለህልፈት በተዳረጉባትም ዜጎቿ አሃዝ አሁንም በዓለም ቀዳሚዋ ስትሆን ለቫይረሱ የተጋለጠው ሰው ብዛት ከ2.3 ሚሊዮን የሞቱት ደግሞ 121,228 ደርሰዋል። አሪዞና፣ ካሊፎርኒያ፣ አርካንሳ፣ ደቡብ ደቡብና ሰሜን ካሮላይና ግዛቶች ወረርሽኙ ከጀመረ ወዲህ ከታየው ከፍተኛ ቁጥር ያለው የቫይረሱ ተጠቂ መገኘቱን ሆስፒታል የሚገቡትም ቁጥር እንዲሁ መጨመሩን እየተናገሩ ናቸው። ፕሬዚደንት ዶናልድ ትራምፕ የጤና ባለስልጣናቱ ምርመራውን ጋብ እንዲያደርጉ ቢጠይቁም ከፍተኛው የሀገሪቱ የተላላፊ በሽታዎች ኤክስፐርት ዶክተር አንቶኒ ፋውቺ ትናንትና ለምክር ቤት በሰጡት የምስክርነት ቃል ምርመራው ይጨምራል እንጂ አይቀነስም ብለዋል። ዋይት ሀውስ ፕሬዚደንቱ ጋብ በል ያሉት ሲቀልዱ ነው ብሎ ነበር። ፕሬዚደንቱ ግን በትናንት ቃላቸው አልቀለድኩም ከምሬ ነው ሲሉ አስታውቀዋል። አንቶኒ ፋውቺ የኮቪድ-19 መከላከያ ክትባት በዚህ የአውሮፓውያን 2020 ውስጥም ሊገኝ ይችላል ብለው ከጥንቃቄ ጋር ተስፋ እንደሚያደርጉ ገልጸዋል። አያይዘው ግን ክትባቱ ቢገኝም ለረጅም ጊዜ ለመከላከሉም ሆነ ለመስራቱ ከወዲሁ የሚሰጥ ዋስትና የለም ነው ያሉት። በተያያዘ የኮቪድ-19 ዜና የአውሮፓ ህብረት አባል ሀገሮች የዩናይትድ ስቴትስ ዜጎች እንዳይገቡ ለመከልከል እቅድ ያላቸው መሆኑን በኒውዮርክ ታይምስ ጋዜጣ ዘገበ። ዩናይትድ ስቴትስ ቫይረሱን ልትቆጣጠረው አልቻለችም ብለው ባለስልጣናት በማመናቸው መሆኑን ጋዜጣው አክሎ ገልጿል። በአውሮፓውያን ከሐምሌ አንድ ጀምሮ አውሮፓ ህብረት ሀገሮች መግባት የሚፈቀድላቸውን ሀገሮች ዜጎች አስመልክቶ የተረቀቀ ዝርዝር የጠቀሰው ጋዜጣው ይህንኑ በብረሰልስ ሁለት የህብረቱ ባለስልጣናት አረጋግጠውልናል ብሏል። ሀያ ሰባቱ አባል ሀገሮች ተግባራዊ የማድረግ ግዴታ ግን እንደሌለባቸው ጋዜጣው ሳይጠቅስ አላለፈም። የኒውዮርክ ማራቶን ውድድር በኮሮና ቫይረስ መዛመት ስጋት ምክንያት መሰረዙን አደራጆቹ በዛሬው ዕለት አስታውቀዋል። በሩጫ ብቃት መፈተኛነቱ የሚታወቀው የኒውዮርክ ማራቶን በሚመጣው ህዳር ወር 50ኛ ዓመቱን ሲያከብር 50 ሺህ ሯጮችን አስር ሺህ በጎ ፈቃደኛ ሰራተኞችንና ከአንድ ሚሊዮን በላይ ተመልካቾችን ያሰባስባል ተብሎ ሲጠበቅ ቆይቶ ነበር። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። አመሰግናለሁ፣ ቆንጂት ለዜናው። ቪርጂኒያ ከሚገኘው መኖሪያዋ ነው ቆንጂት ያሰማችን ዜናውን። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎዋርድስ በ25 ሜትር ባንድ በ11695 በ12110 እና በ12140 ኪሎዋርድስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የረቡዕ ሰኔ 17 2012 ዓ ም ምሽት ፕሮግራም ነው። በፌስቡክ ላይቭ አት ቪኦኤ አምሃሪክ እንዲሁም በአሀዱ ራዲዮ ዘጠና አራት ነጥብ ሶስት ላይ ስርጭታችንን በቀጥታ ማዳመጥ ይቻላል። በህዳሴ ግድብና በውሃው አጠቃቀም ዙሪያ በተለይ ከግብጽ ጋር እየተካረር የመጣውን ውዝግብ አስመልክቶ የተካሄደ ውይይት ይዘናል። ግብጽና ሱዳን ሂስቶሪካል ራይታችን የሚሉት ሂስቶሪካል ራይት የሚባል ነገር በዓለም አቀፍ ህግ የለም። ማሰብ ያለብን ከግድቡ ባሻገር እንዴት አይነት ምክንያታዊና ፍትሃዊ ተጠቃሚነትን ልናሰፍን እንችላለን የሚለውን ነው። ይሄ የአስፓየር ድርጅት ኢትዮጵያ ሀገር በቀል በሆኑ ባለሙያዎች የሚተማመኑ የውጭ ጉዳይ ሚኒስቴር የምንሰራውን ስራ በመከታተል የምንፈልገውን መረጃ በመስጠት በመተባበራቸው በኢትዮጵያኖች መካከል የመከባበርና የመተባበር ባህል ያደረጀ ድርጅት ነው። መግደላዊት መሳይ ከአዲስ አበባ፣ ሳምሶን ደምሴና ሶስና ተፈሪ ከዩናይትድ ስቴትስ ዋሽንግተን አካባቢ ናቸው። በሁለተኛው አጋማሽ ይመለሳሉ። አሁን የዛሬ የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል። ከኮቪድ-19 አገግመው የሚወጡ ሰዎችን ማግለል እንዳይኖር ሕክምናቸውን ጨርሰው የወጡ ሰዎችና የጤና ሚኒስቴር ጥሪ አቅርበዋል። ይህም ሆኖ ግን ሰዎች ስላገገሙ ብቻ በቶሎ ከቤተሰብ ጋር መቀላቀል እንደሌለባቸው የጤና ሚኒስትር ዴኤታ ዶክተር ደረጀ ዱጉማ አሳስበዋል። ኢትዮጵያ እስካሁን ቁጥራቸው ወደ አምስት ሺህ የሚጠጋ ሰዎች ለቫይረሱ እንደተጋለጡባት መረጋገጡንና ከ1400 በላይ ሰዎች ማገገማቸውን አስታውቃለች። ፀሐይ ዳምጠው ከአዲስ አበባ ተጨማሪ አላት። ወጣት ቤተልሔም ገብረወልድ የአዲስ አበባ ከተማ ነዋሪ ናት። ከሶስት ሳምንታት በፊት የአካባቢያቸው ነዋሪ የሆነው አንድ ሰው በኮቪድ-19 መያዙን አስታውሳለች። ያንን ተከትሎም የአካባቢው ነዋሪዎች በሙሉ ለምርመራ ናሙና መስጠታቸውንና ቫይረሱ ስለተገኘባቸውም ወደ ለይቶ ማቆያ ገብቶ ሕክምና ስደረግላቸው እንደነበር ለአሜሪካ ድምፅ ተናግራለች። ወደ ማገገሚያ ቦታ ሄደው ሕክምና ስከታተሉ ከቆዩት መካከል አንዷ ወላጅ እናቷ መሆናቸውንም ገልጻለች። እሷና እናቷ ከለይቶ ማቆያ አገግሞ ከወጡ አንድ ሳምንት እንደሆናቸውም ነው ቤትል የምትናገረው። ልጁ በአጋጣሚ አንድ ልጅ ነው፣ እኛ ጊቢ ታመመ። እሱም ተጠራጥሮ ሄዶ ቼክ ሲያደርግ አለብህ ተብሎ ወሰዱ። ልክ እሱን ሲወስዱ ተደናገጥን ና ደውለን አስጠርተን ከጤና መተው እንዲ ቼክ እንዲያደርጉ እናደርግ ናቸው። ከዛ በኋላ ሲናሙና ሲወስዱ ሁሉም ሰው በአብዛኛው አለበት ብለው ማገገሚያን ያገበዋሉ እኛም ፈቃደኛ ሆነን ምክንያቱም በሌላ ሰው ተጨማሪ እንትን እንዳንሆን ማለት ነው። ከዛ እዛ አስራ አምስት ቀን ቆየ፣ ወጣ። የምናደርጋቸውን ነገሮች ሁሉ በጥንቃቄ ነው እየተጠቀመን ያለን። ቤት ውስጥም ተራርቀን አንዳችን ማክስ እናደርጋለን። እሷ አታደርግም፣ እኔ እያደርጋለሁ። እንደዛ ነው ለእሷ ሴፍቲ ስል ማለት ነው። በለይቶ ማቆያ እያገለገሉ ያሉ ሐኪሞች ለህዝብ ህይወታቸውን ሰጥተው እያገለገሉ የሚገኙ በመሆናቸው ምስጋና ይገባቸዋል የምትለው ወጣቷ ስለ ቫይረሱ ብዙ የተሳሳተ መረጃ እንዳለም ተናግራለች። ስለዚህ ህብረተሰቡ ለራሱ ህይወት ማሰብ አለበት፣ በማለት ያጋጥማትን እንዴት አብራራለች። እዛ ገብተን ከምንመጠበቅ እዚህ ጋር ሆነን ራሳችንን መጠበቅ ብንችል ሶሻል። አንዳንዴ ኃላፊነት እየጎደለን ነው። እዚህ ጋር የሚነገረን ነገር ለራሳችን ሁሉ አይመስለን። የሚገርምሽ እንደዚህ ምክር እንኳን ስትሰጪ ያሾፍብሽም ሰው አለ። ማስክ አድርጊ፣ ሳኒታይዘር ስትጠቀሚ፣ አንዳንድ እጅሽን ታጠቢ ስትበይ እንኳን ፍቃደኛ ያለ ህብረተሰብ ውስጥ ነው። ምን ኖረው መከላከል እየቻልን ያንን ነገር ብናደርገው አሁን ሁሉም ሰው በአብዛኛው የሳል የመታፈን የምናምን ምልክት ስለሌለው ከፖለቲካ ጋር የያዝለው ነው። መንግስት የምርጫውን ለማራዘም ነው የሚለው ነገር በአብዛኛው እዛም ውስጥ ታሞሃን ተብሎ የገባው ህብረተሰብ ውስጥ የሚወራ ወሬ ስለሆነ እንደው ግንዛቤ ብትፈጥሩለት፣ ምክንያቱም በሽታው ሳይኖር መንግስት እዚህ ጋር ወጪ እያወጣ ነው ለምግብ ማለት ነው። ታሊ ሀገሪቷን ኢኮኖሚ ሊጎዳ እንደሚችል ማሰብትች ያለች። ስለዚህ ህዝቡ ከቻለ ራሱን እንዲጠብቅ አሁን ራሱን ወጥቼ ፓክሽ ውሸቱ ነው መንግስት ለፖለቲካው ሲን ይወስዳችሁ የሚለኝ ብዙ ሰው ስላለ ነው። የየአካባቢው ነዋሪዎች በኮሮና ቫይረስ ተይዘውና ሕክምና ሲከታተሉ ቆይቶ እንደዚሁም አገግመው ወደ ቤታቸው የተመለሱ ሰዎችን ሳያገሉ ማገዝ እንዳለባቸውም ወጣቷ ትናገራለች። በኢትዮጵያ ቫይረሱ ከተከሰተ ጊዜ ጀምሮ እስካሁን ከ4800 በላይ ሰዎች በቫይረሱ የተያዙ ሲሆን ከ1400 በላይ ከበሽታው አገግሞ ወደ ቤታቸው እንደተመለሱ የጤና ሚኒስቴር መረጃ ያሳያል። ዶክተር ደረጀ ዱጉማ የጤና ሚኒስትር ዴታ ናቸው። ከኮቪድ-19 አገግሞ የወጡ ሰዎችን ቀጣይ ሁኔታ በተመለከተ ተከታዩ ማብራሪያ ሰጥቷል። ሰዎች ከታከሙ በኋላ በተለይ ብዙዎቻቸውን እንደምናየው እያገግሙ ወደ ቤታቸው እየተመለሱ የሚገኙት እሱም እንግዲህ አንድ ሰው ፖዘቲቭ ሆኖ ከገባ በአስረኛው ቀን ላይ ነው ብዙ ጊዜ የምናየው ቴስት እናደርጋለን። እንደገና ብዙዎቻቸው በአስረኛ አስራ አንደኛ ቀን ላይ ኔጌቲቭ ይሆናሉ። የተወሰኑ የሚቆዩ ነው ያለው ሀያም ከዛም በላይ ቀን ግን በአብዛኛው ይዞ የገቡት ምልክት በሙሉ ጠፍቶ በሽታውም ደግሞ ኔጌቲቭ ሆነው ትክክለኛው አግባብ ያለው ካውንስሊንግ ምክር ከተሰጠ በኋላ ነው ወደ ቤታቸው የሚሸኙት። በዚህ በኩል ያው እስካሁን ደህና ነው፣ ግን አንዳንድ ጊዜ እንደው ከመደናገጥ የተነሳ ተስፋ መቁረጥ ህብረተሰቡ ደግሞ ከማገል የተነሳ ችግሮች የሚፈጠሩበት ቁጥሮች አልፎ አልፎ እየመጡ ነው ያሉት። ይህ የሚቀመስና ወደፊትም ተከፈተን የምንሰራ ቦታ ነው የሚሆነው አንድ ታካሚ ስላገገመ ብቻ ወደ አሁኑ ወደ ቤቱ አይመለስም፣ ያሉት ሚኒስትር ዴኤታው ስለሚደረግላቸው ክትትልም ገልጿል። ኔጌቲቭ መሆናቸው ሁለት ጊዜ በአንድ ቀን ልዩነት እናያለን። ኔጌቲቭ ከሆኑ ወደ ሪከቨሪ ወስደን ጥሩ ምክር ሰጥተናቸው ቤታቸው ቤት እንደሆነ ለይተን ቤታቸውን ጥሩ ምቹ ቦታ መሆኑን አውቀን ቤተሰቦቻቸውንም አስጠቅቀን ምክር ከሰጠናቸው በኋላ የተወሰነ ቀን በአእምሮም ከተዘጋጁ በኋላ ወደ ቤታቸው ይሄዳሉ። ያው አንዳንድ ጊዜ መገለለም አድሎ ይመጣባቸዋል። ሰዎች ወደ ቤት ሲሄዱ ሰው ማጥላላትና የመጥፋት ነገር ሊሆን ይችላል። እሱ እንዳይኖር እንግዲህ በደንብ ምክር ይሰጣ ነው። ግን ህብረተሰቡ ይህንንም ማድረግ የለበትና ሰዎች ድነዋል ተመልሰው የመያዝ በጣም አነተኛ ስለሆነ እንደውም ሰዎች ጥቅምም አላቸው። በሽታው እንዳይሰራጭ ብዙ ሰዎች እንዴት ታሞ የዳነው ሰዎች በዚ ቁጥር የበሽታ ስርጭት እየቀነሰ ነው እንደውና ዜጎች ናቸው። ማንም ሰው ጋር ደግሞ ሊደርስ የሚችል በሽታ ስለሆነ ማግለል አስፈላጊ አይሆንም። ዶክተር ደረጀ እንዳሉት ከኮሮና ቫይረስ አገግሞ የወጡ ሰዎችን ቤተሰብም ሆነ የአካባቢው ነዋሪ ሊያገላቸው አይገባም፣ ምክንያቱም ወደ ቀድሞ ጤንነታቸው ተመልሰዋልና ብለዋል። ለአሜሪካ ድምፅ ፀሐይ ዳምጦነኝ ከአዲስ አበባ። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር አመሰግናለሁ ፀሐይ የትንታኔው መጽሔት ይቀጥላል በአንድ ቀን ከመቶ በላይ ኮሮና ቫይረስ የተገኘባቸው ከስደት ተመላሾች ያሉበት የደወሌ የለይቶ ማቆያ የለይቶ ማቆያነት አገልግሎት እንዲያቋርጥ ተደርጓል አዲስ ቸኮል ከድሬዳዋ ዝርዝሩን ይዟል ሁለት ሳምንት በፊት የሶማሌ ክልል ከጅቡቲ የሚመለሱ ኢትዮጵያውያን የሚቆዩበት የደወሌ ማቆያ ማዕከል ከአቅሙ በላይ በስደት ተመላሾች መጣበቡንና ይህም ለቫይረሱ መተላለፍ መንስኤ ሊሆን መቻሉን በመጥቀስ የፌዴራል መንግስትና አጎራባጭ ክልሎች ድጋፍ እንዲያደርጉ ጠይቆ ነበር። ከሳምንት በፊትም የጤና ጥበቃ ሚኒስትር ዴኤታው ዶክተር ደረጀ ድጉማ የደወሌ ለይቶ ማቆያን ጨምሮ የምስራቅ ኢትዮጵያ አጎራባጭ ክልሎችን የኮሮና ቫይረስ የመከላከል ስራ ጎብኝተው ነበር። ባለፈው ሳምንት ደግሞ የጤና፣ የሰላም፣ የትራንስፖርት እንዲሁም የሰራተኛና ማህበራዊ ሚኒስትር ዴኤታዎች ደወሌን ጎብኝተው የነበረ ሲሆን እነኚህ እነ የከፍተኛ አመራሮችም ደወሌ የለይቶ ማቆያነት አገልግሎት መስጠት እንዲያቆም ወስኗል። በዚህ ፋንታም ከጅቡቲ ተመላሾች በድሬዳዋ ዩኒቨርሲቲ ቫይረሱ ተገኝቶባቸው የበሽታ ምልክት የማያሳዩት ደግሞ በጉምሩክ መጋዘን እንዲቆዩ ተወስኗል። ለዚህም የጉምሩክ መጋዘን በሁለት ቀን ውስጥ ውሃና መብራትን ጨምሮ ለኑሮ የሚያስፈልጉ መሰረታዊ ግብዓቶች ሁሉ እንድማልለት ተደርጓል ተብሏል። በፌዴራል ጤና ሚኒስቴር የክልሎች የኮቪድ-19 ዝግጅትና ምላሽ አሰጣት ግብረ ኃይል የክልሎች ምላሽ አሰጣጥ አስተባባሪ ዶክተር ጽጌረዳ ክፍሌ የደወሌ ለይቶ ማቆያ አያያዙ ችግር የነበረበት ነው ይላሉ ደወሌ ላይ ነበሩ 159 ሰዎች ምርመራ ያልተደረገላቸውና ከውስጡም እየጠፉ የነበሩ ነበሩ። ከዛ ውስጥ ከ159 ተጨማሪ 97 ሰዎች ፖዘቲቭ መሆናቸው ተረጋግጠው ለብቻ ተደርገው በአንድ ትንሽ ድንኳን ውስጥ የሚኖሩ ነበሩ። ወንድና ሴት አንድ ላይ ሆኖ ያልተመረመሩት 159 132 ፖዘቲቭ ሪፖርት የወጣው ከዛ ውስጥ ነው። ይሄ እንግዲህ የሚያሳየው የነበረን ኳራንታይን ማኔጅመንት ችግር እንዳለው ነው። ይሄ ሴንተር አይደንቲፋይ ካረጉ በኋላ የድሬዷ ሶማሌ አንድ ላይ ሆኖ ይህንን ማኔጅ እንዲያደርግ በተሰጠው መሰረት ያው እንደምታዩት ተዘግቶ የነበረ በጣም ቆሽሾ የነበረ ተቋም ወደ ትሪትመንት ሴንተር ቀይረነዋል። ይሄ ትሪትመንት ሴንተር ከደወሌ የሚገቡትን ፖዘቲቮችና ከድሬዷ አስተዳደር የሚገኙ ፖዘቲቮችን ምልክት የሌለባቸውን፣ በጣም ያልታመሙትን በሙሉ የምናመጣበት ነው። የቀሩት የህመ ምልክት ያላቸውና በጣም ድጋፍ የሚያስፈልጋቸው በሳቢያን ውስጥ ይሰጣቸዋል። አገልግሎቱ በጉምሩክ መጋዘን የተቋቋመ አዲሱ ለይቶ ማቆያ 750 የኮሮና ቫይረስ ያለባቸውን ሰዎች የመያዝ አቅም እንዳለው የተነገረ ሲሆን ለዚህም አስፈላጊ የሆኑ አምቡላንሶችና ከ40 በላይ ባለሙያዎችን የፌዴራል ጤና ሚኒስቴር መመደቡ ተገልጿል። በትላንትናው ዕለት 10 ሰዓት ገደማ ከደወሌ የመጡ 113 ኮሮና ቫይረስ የተገኘባቸው ዜጎችም ወደዚህ ጉምሩክ መጋዘን ገብተዋል። የህክምና ባለሙያዎቹ አስቀድሞ መግባታቸውን ቪኦኤ በስፍራው ተገኝቶ ተመልክተዋል። በሌላ በኩል ከጅቡቲ የሚመለሱ ምርመራ እስከሚያደርጉ በድሬዳዋ ዩኒቨርሲቲ የሚቆ ሲሆን የምግብ ወጪያቸውንም ዩኒቨርሲቲው ይሸፍናል ተብሏል። ከዚህ በፊት ዩኒቨርሲቲው የለይቶ ማቆያ በነበረ ሰዓት በዩኒቨርሲቲው ላይ ከፍተኛ ጥፋት ተከስቶ ነበር። ከዩኒቨርሲቲው የጠፉ ወደ ከተማ በመግባትም ለድሬዳዋ ከተማ ነዋሪ ስጋት ሆነው ነበር በሚል የዩኒቨርሲቲውን ለይቶ ማቆያነት ሲቃወሙ የነበረው የድሬዳዋ አስተዳደር ከዚህ በፊት የነበሩ ጥፋቶች እንዳይደግሙ አስፈላጊውን ቅድመ ዝግጅት ተደርጓል ብለዋል። የጅቡቲ ተመላሾች ሁሉ ድሬዳዋ ዩኒቨርሲቲ የሚቆዩ መሆናቸውን ተከትሎ በድሬዳዋ አስተዳደር የኮቪድ-19 የመመርመር አቅም ላይ ጫና መፈጠሩ አይቀሬ ነው የሚሉት የክልሎች ኮቪድ-19 ምላሽ ግብረ ሀይል አስተባባሪ ዶክተር ጽገሬ የሰሌዳ ክፍሌ ለዚህም ከአረማ ዩኒቨርሲቲና ሀረር የምርመራ ማዕከል ጋር እንዲተሳሰር አድርገናል ብለዋል። በድሬዳዋ በኩል ስራው ምክትል ከንቲባ ከድርጅዋር በበላይነት የሚያስተባብሩ ሲሆን የሶማሌ ክልልን ባለሙያዎችን መላኩ ታውቋል። ከሳምንት በፊት አራቱ አጎራባች ክልሎች ማለትም የኦሮሚያ፣ ሶማሌና ሀረሪ ክልሎች እንዲሁም የድሬዳዋ አስተዳደር በጋራ ለመስራት የሚያስችላቸውን ስምምነት መፈራረማቸው ተዘግቦ ነበር። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ አመሰግናለሁ አዲስ ለዘገባው። ወደ ተከታዩ ዘገባ እንለፍ። የሲዳማ ክልላዊ መንግስት ምስረታ የፊታችን ሰኔ 27 እንደሚካሄድ ተገልጿል። ዮናታን ዘብዴዎስ ከሐዋሳ ዝርዝሩን ይዟል። በ2011 ዓ ምት ሄዳር ወር ውሳኔ ህዝብ ማካሄድ ክልል መሆን የሚያስችለውን ድምፅ ያገኘው ሲዳማ ባለፈው ሳምንት ከደቡብ ክልል ምክር ቤት ስልጣን መረከቡ የሚታወስ ሲሆን የሲዳማ ክልል ምስረታ ዝግጅት ፕሮጀክት ጽህፈት ቤት ምክትል ዲሬክተር ታሪኩ ለማ ክልሉን መመስረት የሚያስችል ዝግጅቶች ተጠናቋል ብሏል። አስፈላጊ ገመንግስታዊ ሂደት ጨርሶ አሁን ክልል ለመመስረት ቀናትን ጠባቃ የተጠባበቀ ነው ያለው። ይህንን ሂደት ለማሳለጥ በተለይ ከአምና ጀምሮ ክልሉን እየመራ ያለው ስራ አስፈፃሚ ታስክ ፎርስ አቋቁሞ ነበረ። የሚመሰረተው ክልል ምን አይነት ይዘት ሊኖረው ይችላል? ምን አይነት መዋቅር ሊኖረው ይችላል? ምን አይነት አቅም ፈጥሮ መንቀሳቀስ አለበት? የሕዝቡን ጥያቄ ሊመልስ በሚችል መልኩ የሚለውን ሰነድ ለማዘጋጀት የተለያዩ ኮሚቴዎችን አዋቅሮ ሲሰራ ነው የነበረው። ለሚመሰረተው የስዳማ ክልል ምክር ቤት ቀርበው የሚጸድቅ የክልሉ ህገ መንግስት፣ የክልሉ የአስር ዓመታት የኢኮኖሚና ማህበራዊ ልማቶች እቅድና የክልሉ አርማ ተለይቶ ተዘጋጅቷል ብሏል። ክልሉ ሲመሰረት እንግዲህ መንግስት ነው የሚሆነው። ክልል መንግስት ነው የሚሆነው። ያ መንግስት በውስጥ የሚኖሩትን ህዝቦች የሚኖረበትን ደንብ ማዘጋጀት ነው የነበረው። ይሄ ተሰርተዋል። መዋቅሮች፣ አደረጃጀት የውስጥ አደረጃጀቶች ምን መምሰል አለባቸው የሚለው ከህዝባችን አሰፋፈር ከህዝባችን አኗኗር እና ቦታ ቅርበት አገልግሎት የማግኘት ቅርበት ተያይዞ እነዚህ ፓራሜትሮች ተቀምጠው የፖለቲካ ወይም የአስተዳደር መዋቅር ስራም ሲሰራ ነበረ። ከዛ ውጪ ከክልላችን አውድ አንፃር ምን አይነት ፕላን መኖር አለበት የሚለውን ምን አይነት የደቨሎፕመንት ፕላን መኖር አለበት ምን አይነት የሶሾ ኢኮኖሚ ፕላን በምን መልኩ መዘጋጀት አለበት የሚለውን አቅጣጫ የሚያመለክት ሰነድም ጭምር ሲዘጋጅ ነበረው። አሁን ክልል የሚሆን የፖለቲካ ስልጣን ያገኘውን ሲዳማ ክልል የሚመራ ፕሬዚዳንት የምክር ቤት አባላትና መዋቅሮች ሰኔ 27 ከሚደረገው የክልሉ ምስረታ በዓል በኋላ እንደሚታወቅ ተናግሯል። እንደ ህዝብ ሉዓላዊ የስልጣን ባለቤትነታች ጉዳይን አረጋግጠናል። ሲዳማ መንግስት ያቋቁማል። የተቀበለውን ስልጣን ፓወር ኦልሬዲ አለ። ይህንን ፓወር ደግሞ አውቶራይዝ ተደርጎ ህዝብን ማገልገል የሚቻልበትን የፖለቲካ መዋቅር ይዘረጋል ማለት ነው። ይሄ የሚሆነው መጀመሪያ የሲዳማ ክልል ምክር ቤት ይመሰረታል። የሲዳማ ክልል ምክር ቤት ማቋቋሚያ ሞሽን ባለኝ መረጃ ተዘጋጅቷል። በዛ መሰረት የሲዳማ ክልል ምክር ቤት ይሰየማል። እስከ ሶስት መቶ የሲዳማ ምክር ቤት አባላት ተመልምሏል። እነዚህ የምክር ቤቱ አባላቶች መንግስት ይመሰርታሉ። በሚመሰርቱት መንግስት አስፈጻሚው ይሰይማሉ። ክልሉን የሚመራው አሸናፊ ፓርቲ ወይም ብልጽግና ፓርቲ የራሱን ስራ አስፈጻሚ አደራጅቶ የራሱን ሰው ፕሮፖዝ ያደርጋል። የክልል ርዕሰ መስተዳደሩ የሚመሰርተው ክልል ማለት ነው። ምክር ቤት ደግሞ የሲዳማን ክልል ፕሬዚደንት ካጸደቀ በኋላ ፕሬዚደንቱ በሚያቀርባቸው ዕጩዎች መሰረት የሴክተሩ ኃላፊዎች ከተሰየሙ በኋላ ቀጥሎ ያለውን ሂደት ስራ አስፈፃሚው የተነጋገረ የሚወስን ነው የሚሆነው። ስዳማ ክልል ሆነ መደራጀት አገር ያፈርሳል በሚል የሚቀርብ ትችትም ተገቢ አለመሆኑንም ምክትል ዲሬክተሩ አስረድተዋል። የስዳማ ጥያቄ ሐዋሳን የመቀራመት ተብሎ ይጠይቃል። በዚያ በኩል ደግሞ ክልሎች በጣም በብዙ ቁጥር ለአገሪቱ አንድነት ስጋት ነው። ይሄ አስተሳሰብ የሚመነጨው በእኔ ቋንቋ አንድ አካባቢ ካልተመራ በእኔ ሰዎች ካልተመራ እኔ በእጅ አዙር ካልመራው ሀገር ተረጋግቶ መኖር አይችልም፣ በሰላም መኖር አይችልም የሚል ሀሳብ ያዘለው ነው። በውስጡ ትክክለኛ ያልሆነ አመለካከት አለ። የሲዳማ ጥያቄ ለዚች ሀገር አንድነትና መጠናከር አዎንታዊ ሚና ቢኖረው እንጂ አሉታዊ ሚና ይኖረዋል ብዬ አላምንም። ህዝቦች አንድን ሀገር የኔ ነች የኔ ሀገር ናት ብለው እንዲያነሱ የሚያደርጋቸው በሀገሪቷ መንግስትም ሆነ በሀገሪቷ ውስጥ በሚኖረው ሁነት ውስጥ መደመጥ ይፈልጋሉ። ካልተደመጡ የማይደመጡባትን ሀገር አይወዱ። ስለዚህ እችን ሀገር ወደዋት እኔም ተሰሚነኝ እኔም ዚች ሀገር ምስረታ ሂደት ሮል አለኝ ብለው እንዲያነሱ ጭምር ኮንፊደንስ የሚፈጥርላቸው የሚሆነው የስዳማ ብሔራዊ ክልላዊ መንግስት መመሰረት የህዝብ ጥያቄ በህዝብ ዳኝነት ስለመመለሱ ጥሩ ማሳያም ነው ብለዋል። ህዝብ ውሳኔው ብዙ ነገሮችን ነው የመለሰው። እስካሁን ድረስ የዚህ ጥያቄ መግፋት ራሱ ልክ አለመሆኑ ህዝቡም የራሴ ጥያቄ ነው ብሎ የሚታገለው ጥያቄ መሆኑን አሳይቷል። ስለዚህ ይሄ ጥያቄ ሌሎች የህዝብ አስተዳደር ኢትዮጵያ ውስጥ ህዝብ የሚመራው መንግስት እንዲመሰረት ጭምር ዲሞክራሲያዊ የሆነ አስተምህሮ ያበረከተ ነው ተብሎ ነው የሚወሰነው። ህዝብ መንግስትን እንዲመራ ማጆሪቲ ህዝብ ያላቸው ነገሮች ወይም የሚፈለጋቸው ነገሮች በዚህ ገር ውስጥ እንዲከወኑ ጭምር ትምህርት ሆና ያለፈ ነው። በኢትዮጵያ የክልል አደረጃጀት ታሪክ ውስጥ በህዝብ ፍላጎትና ምርጫ የሚደራጀው የኢትዮጵያ አስረኛው የስዳማ ብሔራዊ ክልላዊ መንግስት ምስረታ ሰኔ 27 2012 ዓ ም በይፋ ለማብሰር የሚያስችል መርሃ ግብር እየተዘጋጀ መሆኑም ታውቋል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዴዎስ ሐዋሳም። አመሰግናለሁ ዮናታን። እዚያው ደቡብ ጉዳይ ላይ እንቆያለን። የደቡብ ክልል አዲስ አወቃቀርና ቀጣይ አቅጣጫ ይፋ ከተደረገ በኋላ የወላይታ ዞን ራሱን የቻለ ክልል ከመሆን በመለስ ያለውን ማንኛውንም ውሳኔ እንደማይቀበል አስታውቋል። ከዞኑ ኃላፊዎች ጀምሮ በተለያዩ የማህበራዊ መገናኛ አውታሮች ላይ በሚሰጡ መግለጫዎችና ቃለ ምልልሶችም የወላይታ ጥያቄ ወላይታ ራሱን ችሎ ክልል እንዲሆን እንጂ ከሌሎች የኦሞቲክ ቤተሰብ አባላት ጋር በአንድ ክልል ለመደራጀት አይደለም ብለዋል። በሌላ በኩል የጋሞ ዳውሮ፣ ወላይታና ጎፋ ተወላጆች በጋራ እንደመሰረቱት የሚናገሩት የኦሞ ኢትዮጵያ አንድነትና ፍትህ ማዕከል በሰሜን አሜሪካ አባላት ለአሜሪካ ድምጽ በሰጡት መግለጫ በአሁኑ ሰዓት ወላይታም ሆነ ሌሎች ብሔረሰቦች ራሳቸውን ችለው ክልል የመሆን ጥያቄን የሚያቀርቡበት መንገድ ለግጭት የሚዳርግና ሌሎች የፖለቲካ ፍላጎቶች ላሏቸው ኃይሎች አላማ ማስፈጸሚያነት የሚያገለግል ነው ሲሉ በትናንትናው ምሽት ተናግረዋል። ጽዮን ግርማ የዚህን ዘገባ የመጀመሪያ ክፍል አስደምጣን ነበር። ተከታዩ ክፍል ቀጥሎ ይቀርባል። በተለያዩ የደቡብ ብሔረሰቦች ውስጥ የተወለዱ ኢትዮጵያውያን የኦሞ ኢትዮጵያ አንድነትና ፍትህ ማዕከል በሚል ስብስብ መፍጠራቸውን ከሚናገሩት ሰዎች መካከል ያነጋገርናቸው ሁለቱ የያዙትን አቋም ሲያስረዱ በአሁኑ ሰዓት ሲዳማ ክልል በመሆኑ ብቻ ሌላውም ክልል መሆን አለበት በሚል የችኮላ ሀሳብ ተነሳስቶ ግፊት ማድረግ ማህበረሰቡን ለግጭት ሊዳርግ ስለሚችል ጉዳዩ በሰከነ መልኩ ሊታይ ይገባል ብለዋል። የፖለቲካ ስራ ሳይሆን የሰላም ስራን ለመስራት መሰባሰባቸውን ገልጸው በአሁኑ ሰዓት የሚያስፈልገው መደማመጥ ብቻ ነው ብለዋል። የስብስቡ ህዝብ ግንኙነት ኃላፊ ሻምበል እንደሻው ኢልታሞ ለማህበረሰባችንም ይህንን ሰላማዊ መንገድ ለማሳየት ነው የምንሞክር። ሀሳባችሁን የምትመኙትን የክልል አይነት መብት እኮ የምታገኙበት ሁኔታ አለ ብሎ ለእያንዳንዱ ወደ ሰላም መንገድ እንዲመጡ ለመንግስትም የሰላም ሀሳብ ማቅረብ እንል ላይ ለሚሉትም የሰላም ሀሳብ መልዕክት ልከን ጭቅጭቅን፣ መሰዳደብን፣ መቃቃርን ትተው ወደ ሰላማዊ መንገድ እንዲመጡ ለሚቀጥለውም ትውልድ እንዲበጅ ይጠቅማልና ይህን ሰላማዊ መንገድ ይከተሉ፣ ለአገርም ይጠቅማል። አሁን በእንደዚህ አይነት ሁኔታ ነገ በህልቅ ሲዳማ ክልል ከሆንኩ ካለ ሀምሳ ስድስቱም በሙሉ ክልል እንሁን የሚል ጥያቄ ይመጣል። በኢትዮጵያ ሁሉም ክልል እንሁን ካለ ሰማንያ ብሔረሰብ በሙሉ ክልል ክልል ሊሆን ካለ የሚቻልም አይደለም። መንግስትን ባለፈው የዚህ ሁሉ ክልል መፍቀድ አንችልም ብሎ ነው አሁን በአራት መዋቅር ደቡብን ያዋቀረው። ይሄ ደግሞ ሌላው ከተፈቀደ ደግሞ አይፈቀደም አይፈቀድም የሚል መብት ሊከተል ይችላል። ይሄ ደግሞ ለአገርም ለህዝብም ማይጠቅም ለኢትዮጵያ አንድነት የሚጎዳ ስለሆነ እስኪቆም ብላችሁ ለሀገር በማሰብ ለህዝብ በማሰብ ለኢትዮጵያ በማሰብ ሀሳባችሁን ቀይሩ ብለ ለመነጋገር ነው። አቶ ዳዊት በበኩላቸው የእርሳቸው ዋና ፍላጎት ሀሳባቸውን በተለያየ መልኩ ለማሰማት መሞከር እንደሆነ ገልጸው ዋና ትኩረታቸው ማህበረሰቡ ከግጭት እንዲጠበቅ ማሳሰብና ከሚካሄዱት ዘመቻዎች ጀርባ ያለው አካል ማን እንደሆነ መፈተሽ እንደሚያስፈልግ ተናግረዋል። አሁን የሚደረገው ሩጫ ወቅቱን የጠበቀ የህዝብ ጥያቄ ነው ብለን ሙሉ በሙሉ የማናምንበት ነው። ለምን የፖለቲካ የካድሮች እጅ አለበት። በህዝብ የተመረጠ መንግስት ሲቋቋም ነው ይሄ የህዝብ ነገር፣ በሁለቱም ሳይድ ያለው ነገር በሚዛናዊነት የሚሰማ በአንድ ላይ እንኖር የሚልና በአንድ ላይ አልኖርም የሚለው ሰው ህዝብ ድምፅ መስጠት አለበት። አሁን እየተመለመለ የመጣው ግለሰብ የሚሰጠውን ሀሳብ የህዝብ ጥያቄ ነው እያሉ ተሸክመው ለጥላቻ ና ለረብሻ መጠቀም የለብንም። ፍትህ የሌለበት ሀገር ክልል ዛሬ ሆነና ነገ የሚወርደው መና የለም። ዋናው ህዝቡ በአንድነት በአብሮነት ኢትዮጵያ ወላይታ ክልል ካልሆነች ትበጣጠስ እያሉ የሚጽፉ ምሁራን የተማሩ ከዛ የልዩነት ሀሳብ የሚያቀርበውን የማፈን ሀሳብ የመሳደብ ነገሮች አሉ። የተማሩ ሰዎች የሆናችሁ ዲግሪያችሁ ለእውነት እውቀት ላይ የተመሰረተ ይሁን፣ ለስድብ አታውሉት ነው የምንለው። ህዝብን አትሳደቡ፣ ጋሞንም አትሳደቡ፣ ዳውሮንም ጎፋንም አትሳደቡ። በአግባቡ ጥያቄያችሁን ጠይቁ። ህዝብ በአግባቡ እስክወስን መብት ስጡ፣ እኛ እናውቅልሃለን አትበሉ የሚለውን መልዕክት እያስተላለፍን መንግስት ደግሞ አጠቃላይ የመንግስት ሂደት እና የዲሞክራሲ ሂደት እንዳይቀለበት እዛ አካባቢ ትኩረት ሰጥቶ እንዲሰራ ጥሪ እናቀርባለን። በሌላ በኩል ሰሞኑን የደቡብ ክልል አዲስ አወቃቀርን በተመለከተ የቀረበውን ሀሳብ ያብራሩት የህዝበ ውሳኔ ማስፈጸሚያ ፕሮጀክት ኃላፊው አቶ አዳነ ገበየሁ እስካሁን በደቡብ ክልል የሚገኙ አስር ዞኖች ክልል የመሆን ጥያቄያቸውን በጽሁፍ ማቅረባቸውን አረጋግጠዋል። አመሰግናለሁ ጽዮን ለዘገባው። የተከበራችሁ አድማጮች የመጽሔቱ ክፍለ ጊዜ ተጠናቀቀ። ዝግጅታችን እስከ ምሽቱ አራት ሰዓት ይቀጥላል። ከዚህ በሳምንት ሰባት ቀን ከምሽቱ ሶስት ሰዓት እስከ አራት ሰዓት በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከምናቀርብላችሁ መደበኛ ዝግጅታችን በተጨማሪ በ19 እና በ25 ሜትር ባንድ አጭር ሞገድ ከምሽቱ ሁለት ሰዓት እስከ ምሽቱ ሁለት ሰዓት ተኩል ጋቢና በሚል ርዕስ የሚቀርብላችሁን ስርጭት እንድታደምጡ እንጋብዛለን። ዌብሳይታችን አምሐሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በፌስቡክ፣ በትዊተር፣ በኢንስታግራም፣ በዩቲዩብ ቪኦኤ አምሐሪክ ብላችሁ ተከተሉን፣ ተነጋገሩ፣ ተመልከቱን፣ ሀሳቦቻችሁን አንሸራሽሩ። ስርጭቶቻችንን ከኦዲዮ ናው እንዲሁም በተጨማሪ በእጅ ስልካችሁ ቪኦኤ ኤችኦርኤን ኤምኦቢ አይ ላይ ታገኛላችሁ። አፓችንን ቪኦኤ ሆርን ኦፍ አፍሪካ ብላችሁ ብትጭኑ ዝግጅቶቻችንን በቀላሉ ልታገኟቸው፣ ልትሳተፉ ትችላላቸው። የምሽቱ ስርጭት ፕሮዲውሰር ንጉሱ ታምሬ ነው። የዌብና የማህበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያውነች፣ ለዜናው ቆንጅ ታየ፣ ዋና አዘጋጅ ትዝታ በላቸው እኔም ሊያስተናገድኳችሁ ያለሁት ሶሎሞን አባተ። ከየቤታችን ዝግጅታችንን ወደ እናንተ እያደረስን እንዘልቃለን። አብራችሁን ቆዩ። አሁን ወደ ተከታዩ ቅንብር እንለፍ። ኢትዮጵያውያን በአሜሪካ በኮቪድ-19 ወረርሽኝ ሳቢያ ለወራት ተዘግተው የቆዩ የአሜሪካ የንግድ ቤቶችና እንቅስቃሴዎች እየተከፈቱ ነው። በመሆኑም አንዳንድ የኢትዮጵያውያንና የትውልድ ኢትዮጵያ አሜሪካውያን ምግብ ቤቶችም ካለፈው ሳምንት ጀምሮ ለአገልግሎት ክፍት ሆነዋል። እንዴት ሆነው ይሆን? ደንበኞች መጥተውላቸው ይሆን? ሰራተኞቻቸውን መልሰው ሙሉ አገልግሎት ወደሚሰጡበት ደረጃ ተሸጋግረው ይሆን? ምን ጠብቋቸዋል? ምንስ ይቀራቸዋል? ዝግ ሆኖ በቆዩባቸው ጊዜያት በምን ሁኔታ ላይ ነበሩ? የዛሬው የኢትዮጵያውያን በአሜሪካ ፕሮግራም በዚህ ጉዳይ ላይ ያተኩራል። ደረጀ ደስታ ነው ያዘጋጀው። አቶ ብዙ ወርቅ ታፈሰ በላይነ ነ በቨርጂኒያ ስካይላይን የኢዮ ስፖርት ባር እና ሬስቶራንት እንዲሁም የብላክ ሮዝ ላውንጅ ባለቤት ናቸው። አዎ አሁን ኦልሬዲ ከፍተናል። ባለፈው ፍራይዴይ ጀምሮ ለዘ ላስት አራት አምስት ቀን ተከፍቷል። ያው ያለን ካፓሲቲ ግማሹ ያው የሀምሳ ሰው ግማሽ ሀያ አምስት ሰው ማስቀመጥ እንችላለን፣ በዛ ሬስቶራንቱ ውስጥ ማለት ነው። አዎ፣ ግን ሰው እየመጣ ነው። እንዴት ነው እስካሁን ያለ ሁኔታ? ያው ፍርሀት አለ ሰው ጋር፣ ያን ያክል ሰው አይመጣም። አንድ ግሩፕ አምስት ሰው፣ አራት ሰው፣ ሶስት ሰው እያለ ይጠባጠባል። ግን ስቴል አሁን ለምሳሌ ክፈቱ በተባለው ደረጃ ሀያ አምስት ሰው አንድ ላይ ሆኖ ሬስቶራንት ውስጥ የለም። እንዴት ነው ማስካርገው ነው የሚቀመጡት? ማስካርጋችሁ ነው የምታስተናግዱት? እንዴት ነው የሚሆነው ሬስቶራንት ውስጥ እንዴት ነው? ማስክ አስለብሰን አድርገን እናስተናግዳለን። ሰራተኞቻችን የሚያደርጉት ከነሱ ከተመሩ ግን ሲገባ ማስካር ይገባል። ግን ያው ምግብ እና መጠጥ ለመመገብ ሲመንተ ሲል ሲሞክሩ ግን ያው ያወልቁታል። ብዙ ጊዜ እነዛ ነው የሚያደርገው ብዝነሱ እንቅስቃሴው እንዴት ነው የሚመስለው? እስካሁን ያው ሰው ፍርሃት እንዳለና ያው በፍርሃት ላይ ነው ያለው ሰው በጣም እናይወጣም። ወጣቱ ካልሆነ መስተጋር በተለይ በእኛ እድሜ ደረጃ ያለው ሰው ብዙ እየወጣ አይደለም። ያው በጣም ጥንቃቄ ታያለህ። ግን ያው ያንጉ ላይ ነው ትንሽ መዳፈር ያለው እና ወዲያ ያንጎች ናቸው በብዛት የሚመጡት ወጣቶች ማለት ነው ወጣቶቹ የአካባቢው ስካይ ላይን አካባቢ እንዴት እየሆነ ነው? ያው ብዙ ቦታ ተዘግቶ ነበር። ደላስ ሁለት ሶስት ወር የከፈት ሰዎች ያው ኬሪያዎች ቢሆን የከፈት ሬስቶራንቶች አይ ቲንክ ሁለት አንበልጥም። አብዛኛውን ይዘግ ይከፍታሉ፣ ይዘጋሉ። አንዳንዶቹ ደግሞ ኮምፕሊትሊ ለሁለት ለሶስት ወር ይዘጉ ነበሩ። አሁን ግን ሁሉም ተከፍተዋል። ወይዘሮ ዘነበች መንግስቱ የሚታወቁት በዘኒ ነው ዘኒ ምግብና ገበያ በሲልቨር ስፕሪንግ መሀል ከተማ ውስጥ አገልግሎት መስጠት ከጀመረ ከአምስት ዓመት በላይ ሆኖታል። አሁን አውትዶር ብቻ የከፈት ነው። ምን ማለት ነው? የውጭ ብቻ ነው ማለት ነው። ጭበር እንዳለ ብቻ ጥቂት ሰዎች በሲክስ ፊት ከፍተናል። አዎ፣ ውስጥ ማስገባት አይቻልም ቤት ውስጥ ማስገባት አሁን አልተፈቀደልንም። አልተፈቀደልን አናስገባም። መቼ ነው እሱ ይፈቀዳል ያሉት? ከአሁኑ ከፊታችን ዓርብ አይ ቲንክ ጁን ናይንቲን መሰለኝ፣ ተነጎዲያ ጁን ናይንቲን ከፋይፍ ኦክሎክ በኋላ ፊፍቲ ሀምሳ ፐርሰንት ኦኩፓንሲ ተፈቅሎልናል። እስካሁን ባለው ሁኔታ ውጪም ቢሆን ሰው ብዙ እየመጣ ነው ወይስ እንዴት ነው? ብዙ አይደለም፣ መጠነኛ ሰው ይመጣል። ያንንም በማየታችን በመጠኑም ቢሆን በጣም ደስ ይሆናል። ካለፈው ጊዜ የተሻለ ነው፣ ብዙ ሰው ሳይሆን በመጠኑ። ብዙ ቦታም የለንም ሲክስ ፊት ስለሆነ ሰራተኞቻችሁስ በሙሉ ተመለሱ ወይስ ገና ናቸው? ሬስ አስተናጋጆቹ አልተመለሱም። ኬችን እና ይሄ በየስጋ ቤት ያሉት ሌሎቹ ተመልሰዋል። እነሱ እንዳሉ ናቸው። አዲሱ እነዛ አልተመለሱም። እስካሁን ካለው ሁኔታ ሲያዩት መጪው ምንድን ነው የሚመስሏል? እንግዲህ መጪውን በእርግጥ በጣም ከባድ ነው፣ በተንባይ አይቻልም። በጣም ከባድ ይመስላል። ብዙ ሰው ሲመጣ ብዙ ችግርም ብዙ ጥሩም ነገርም ሊመጣ ይችላል ብለን እናስባለን። እንግዲህ እንዳመጣጡ ለመመለስ እየተዘጋጅተናል። ስትከፍቱ ይህን ይሄን ማድረግ አለባችሁ ተብሎ የተሰጣችሁ መመሪያ አለ። በዚህ ልታደረጓቸው የሚገባው ለምሳሌ በጥንቃቄ በኩል ያሉን ያው ሲክስ ፊት ሰዎች ተለያይተው መቀመጥ እንዲችሉ ነው እኛ ግን ከዛም በላይ በራሳችን አሁን ድሮ መታጠቢያ ቤቶቻችን በአውቶ ፍላሽ አያርጉም ነበረ። እነሱን ወደ አውቶ የሰው እጅ እንዳይነካካ ወደ አውቶ ፍላሽ ለውጠናል። ስታንዲንግ የቁም ሽንት ቤቶች ነበሩን። እነሱንም በአውቶማቲክ ለውጠናል። በሰዎች እጃቸው እንዳይነካካ እና ደግሞ ተመልሶ ታጥበው ደግሞ ሲወጡ፣ ሲንኮቻችንም በሙሉ ውሃዎቹን በሴንሰር ውሃ ለውጠናል ምንም አይነት ምንክኪ እንዳይኖር ማለት ነው። እና መታጠቢያዊ ተጠቅሞ ሲያበቁ አውቶማቲካሊ ፍላሽ እንዲያደርግ ካውንቲው አላዘዘንም፣ በራሳችን ነው። እኛም ለህዝባችን ከፍተኛ ጥንቃቄ ማድረግ ስላለብን የየራሳችን እርምጃ ከወሰድናቸው ነገሮች አንዱ ነው። እንዳልኩት ሲመለሱ ደግሞ እጃቸውንም ሲታጠቡ ቧንቧ ብረታ ብረት መንካት የለባቸውም፣ ሴንሰር ነው። እሱን ለውጠናል እና በብዙ ነገር ተዘጋጅተናል። ካውንቱው ባይለንም እኛ እራሳችን እያዘጋጀን ነው። በእርስዎ ግምት እንደ ሁኔታዎች ወደ ቀደመው ሁኔታ ቶሎ ባይመለሱም ደህና ሊሆኑ ይችላሉ ብለው የሚገሙት ተስፋ የሚያደርጉበት ጊዜ አለ ከፊቶ? በእውነት በአሁንም በጣም ከባድ ጥያቄ ነው። ምንም አይታወቅም። እኛም ምን ያህል ሰርተን መቼ ምንም እንደምንሆን አናውቅም ግን ሆፍሊ ሁልጊዜ ጥሩ መመኘት ጥሩ ነው። በመጠነኛ ተስፋ ሊኖር ይችላል እናስባለን። ያው ርቀቱንም የሰዎቹን እርስ በርስ እንዳይነካኩ አድርገን ለማስተናገድ እና ለመሸኘት እንሞክራለን። ተስፋው ትንሽ የሚቆይ ይመስላል። ግን ሰርቫይቭ ለጊዜው ካደረግንም እግዚአብሔር ይመስገን። በሲልቨር ስፕሪንግ ሜሪላንድ የሚገኘው የዘኒ ሬስቶራንት እንዲሁም በቨርጂኒያ ስካይላይን የሚገኙትን የኢዮ ስፖርት ባርና ሬስቶራንት ባለቤቶች ያካፈሉንን ተከታይና በተለይም በዋሽንግተንና በሜሪላንድ ቤተዝዳ የሚገኙ የጨርጨር ምግብ ቤቶች ባለቤት ከሆኑት አቶ አለማየሁ አበበ ጋር ያደረግነውን ቆይታ ይዘን በሚቀጥለው ሳምንት እንመለሳለን። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። መልካም ምሽት። አመሰግናለሁ ደረጀ። ወደ ተከታዩ ዝግጅት እንለፍ። በልዩ ልዩ የኢትዮጵያ ጉዳዮች ዙሪያ ለመስራት የተሰባሰቡ በሀገር ውስጥ እና በሌሎችም ሀገሮች የሚኖሩ በተለያዩ የሙያ መስኮች የተሰማሩ ኢትዮጵያውያንና ትውልደ ኢትዮጵያ በእንግሊዝኛው ዊ አስፓየር ብለው የሰየሙትን ቡድን መስርተዋል። በተለይ በህዳሴ ግድብ ዙሪያ ስለሚያደርጓቸው እንቅስቃሴዎች ከቡድኑ አባላት ከሦስቱ ጋር የተጀመረ ውይይት ቀጥሎ ይቀርባል። ተወያዮቹ መግደላዊት መሳይ ከአዲስ አበባ፣ ሳምሶን ደምሴና ሶስና ተፈሪ ከዩናይትድ ስቴትስ ዋሽንግተን አካባቢ ናቸው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። በመጀመሪያው ክፍል ዝግጅቱ በህዳሴ ግድብና በውሃው አጠቃቀም ዙሪያ በተለይ ከግብጽ ጋር እየተካረረ የመጣውን ውዝግብ በሚመለከቱ ቁም ነገሮች ላይ ተወያይተው ነበር። በዚህ ምሽት ውይይታቸው ደግሞ በዓለም መድረክ እኩል እየተሰማ አይደለም ያሉት የኢትዮጵያ ድምፅ ሰሚ ያገኘ ዘንድ ልዩ ትኩረት ሰጥተው በሚንቀሳቀሱበት ስራና የሁለቱን ሕዝቦች የሰው ለሰው መግባባት አስፈላጊነት ጨምረው ይወያያሉ። ሶስት እና በቀጥታ ወደ አንቺ ልምጣ። ቀደም ብለሽ ራስሽን ስታስተዋውቂ የኮሚኒኬሽን ይልቁንም ደግሞ አሁን ይሄ ትልቁ ጦርነት እየተካሄደበት ያለበት አውድ የማህበራዊ መገናኛ መስክ ነው እና በዚያ በሙያሽ እያገለገልሽ ነሽ ያለሽው። እስኪ ንገሪን፣ ምንድን ነው እያደረጋችሁ ያላችሁ? ሁለት አይነት ሂደት አለ በሶሻል ሚዲያ አንጻር። አንደኛው ሪያክቲቭ የሚባል የሪያክቲቭ አማርኛ ቃል አንድ ነገር ይቀርባል፣ ለሱ መልስ የሚሰጥበት አይነት አቀራረብ መልስ የምንሰጥበት አቀራረብ። ሁለተኛው ደግሞ ፕሮአክቲቭ ወይም የማስተማሪያ መንገድ መድረክ እንዲሆን እነዚህን ፕላትፎርሞች መጠቀም እንችላለን። እኔ ድርጅት ውስጥ በብዙ መንገድ የማገለግለው የኢንፎርሜሽን ጥራት ኖሮት ባላንስ ኖሮን ለሕዝቡ ማቅረብ እንድንችል ምክንያቱም ሕዝቡ አንብቦ መረዳት መቻል አለበት። ብዙ የተሳሳተ ኢንፎርሜሽን ይዞራል እነዚህ መድረኮች ላይ እና ያንን ኳሊቲ ኮንትሮል አድርገን ህዝቡም፣ ማንም ተገልጋዩ ከዚህ ድርጅት የሚወጣው ኢንፎርሜሽን አኪረት ነው ብሎ እንዲያስብ ነው ጥረታችን። እኔ ምሰራው ስራ እዛ ዙሪያ ላይ ነው ያለው። ምን ታያለሽ ስለምትለኝ የኢትዮጵያ ህዝብና የኢትዮጵያ ጓደኞች ኢትዮጵያን ደጋፊዎች በጣም ትንሽ ናት ፐርሰንቴጅ ዋይዝ ከግብፅ ጋር ኮምፔር ስታረገው፣ ለምሳሌ ያህል እነሱ በጣም በትንሽ ጊዜ ኢንፎርሜሽን ሰብስበው እንደ ጎርፍ ነው የሚልኩት ማህበራዊ መገናኛ ላይ ብዙ ኢንፎርሜሽን ነው የሚልኩት። እና ያንን እንዴት አድርገን ነው የምንቋቋመው ልንቋቋመ የምንችለው ግማሽ የሚላከውን ኢንፎርሜሽን የሚወጣውን ኢንፎርሜሽን በፖዘቲቭ የሆነ መንገድ ለአንባቢው እንዲገነዘብ በማስተካከል በማረም መልካም ወደ አዲስ አበባ ልሻገር መግድ ላይ ቀደም ባለው አስተያየትሽ በህግ የሚያስገድድ ነገር አለመኖሩን አንስተሻል። ኢትዮጵያ በባለቤትነት ከውሃ መጠቀም፣ ሀገሯን ማልማት፣ ህዝቧን መርዳት መብት አላት የሚለው መከራከሪያ በተደጋጋሚ ይሰማል። በአንጻሩ አሁን የሚደረገው ግፊት በማህበራዊ ሚዲያ ላይ የሚደረገው የሰዎችን አስተሳሰብ ለመለወጥ መንግስታት የሚደረገው ዲፕሎማሲያዊ ጥረት፣ ግፊቶቹ በተለያየ መንገድ የሚደረጉ መሆናቸው የግድ የህግን ጫና የህግን ለትንጋጌ ብቻ አይከተሉም እና ከዚህ አንጻር የግብጽ ህዝብም ሆነ ግብጽ ለህልውናዋ ወሳኝ የሆነውን ነገር አደጋ ላይ እንደማይጥላት ዋስትና እንዲሰጣት የመጠየቅ ዝንባሌ አለ። ምንድን ነው በተጨባጭ የሚታይሽ? በእርግጥ መብታችን ነው ውሃችንን መጠቀም አለብን፣ አንድ ነገር ነው። ነገር ግን ያንን ሌሎችን በሚያስማማ መልኩ መቀጠል መቻል ደግሞ ሌላ ነው እና ምንድነው የሚታይሽ? ሙያዊውም ጥናትም ስላለሽ ገፋ ያሉትን ጥያቄዎች ወደ አንቺ እያወረወርኩ ነው። ለአነሳ ወዳሰብኩት ነጥብ ነው አክቹዋሊ የመጣህልኝ። እኔ ከዊ አስፓየርም ጋር ያገናኘኝ ነጥብ ይሄ ነው። በኢትዮጵያ በኩል ያለውን ናሬቲቭ ትርክ ለአለም ፍሬድ ማድረግ የተረፈው አለም፣ ግብፅም፣ ሱዳንም የኛ እውነት ምንድን ነው የሚለውን ነገር በማስረዳት በኩል በኢትዮጵያውያን ሳይድ በጣም በጣም ትልቅ ክፍተት አለ እና እኔ ኢትዮጵያ ከመጣው በኋላ እና ይሄ የግድብ ዙሪያ ያለውም እንዴት ነው ንግግሩ ትንሽ ኤስካሌት ማድረግ ከጀመረ በኋላ ጽሁፎችን እጽፍ ነበረ። የጽሁፎቹ ዓላማ ምንድን ነው? አባይ ለኢትዮጵያ ምን ማለት ነው? ይሄን ግድብ እኛ የምንገነባው ለምንድን ነው የሚለውን ነገር አንደኛ ለሀገራችንም ህብረተሰብ፣ ምክንያቱም ሁሉም ሰው እንደ ሀለ እንደምንለው ይሄ አባይ ምን ማለት ነው ለኢትዮጵያ፣ ግድቡ ምን ማለት ነው ለኢትዮጵያ፣ ለምንድን ነው የምንፈልገው፣ ናይል በአጠቃላይ ምን ማለት ነው ለኢትዮጵያ የሚለውን ማወቅ አለበት። ልክ ሃና ለን እንደሚያውቀው እነዚህን እውነታዎች ማወቅ መቻል አለበት፣ ምክንያቱም እያንዳንዱ ህብረተሰብ እያንዳንዱ ዜጋ ለሀገሩ አምባሳደር መሆን ስላለበት በዚህ ኢሹ ላይ ማለት ነው። ሶ አንድም ለራሳችን ዜጎች ይሄንን ኢንፎርሜሽን በደንብ ለማዳረስ ግን፣ ሁለትም ምጽፎ በእንግሊዘኛ ነበር እና ስለዚህ ሱዳንና ግብጽ ጋር ተደራሽነት እንዲኖረው ቢቻል ወደ ኢንተርናሽናል ኮሚኒቲው ወጥቶ በኢትዮጵያ በኩል ያለው ሁኔታ ምንድን ነው፣ ለምንድን ነው ይሄንን ግድብ እየገነባን ያለ ነው፣ ምንድን ነው በመሰረታዊ ሁኔታ ይሄ የናይል ተፋሰስ ውስጥ ያለው ችግር እና ለምንድን ነው አሁንስ ይሄን ያህል ያው እንግዲህ ግድብ ውሀን የሚጠቀም አይነት ኢንፍራስትራክቸር አይደለም። ናን ኮንሳምፕቲቭ የምንለው ነው። ውሃ ይገባል፣ ሀይል አመንጭቶ ይወጣል። ስለዚህ ይሄ ውሃን የማይጠቀም ፕሮጀክት ላይ ላይ ይህን ያህል ክርክራችን ለምንድን ነው የተነሳው የሚለውን ግድቡ ላይ ብቻ በማቆም ሳይሆን ወደ ኋላ ሄዶ ምንድን ነው ችግሩ ግብጽና ሱዳን ይሄ ታሪካዊ መብታችን ከዛ የውሃ ክፍፍል ናይል ተፋሰስ ውስጥ ምን ይመስላል የሚለው ጋር ነው ሁልጊዜ ችግሩ ሄዶ ወደ ኋላ የሚመጣው። ከግድቡ ባሻገር እውነት ተፋሰስ ውስጥ ያለው ችግር ከየት ነው የሚመነጨው፣ እና ምን አይነት መንገዶች አሉን ወደፊት ለመሄድ የሚለው ላይ ነው እኔ ስራይም ነው የሚያጠነጥነው። ሁልጊዜ እንደ ችግር የሚታየኝ ነገር የዚህ ሁሉ ችግር መንስኤው ናይል ተፋሰስ ውስጥ ፍትሃዊ እና ምክንያታዊ የሆነ የውሃ ተጠቃሚነት ፍሬምወርክ መርሆ ስለሌለን ነው ይሄ ሁሉ ችግር የሚመጣው። አሁን ያለን መርሆ ይሄ አስራ ዘጠኝ ሀምሳ ዘጠኝ አግሪመንት የምንለው ግብጽና ሱዳን የተፈራረሙት የሙሉ የናይለን ውሃ አስራ አንድ ሀገር ባለበት ተፋሰስ ውስጥ ለሁለት ሀገር ብቻ ሰጥቶ የሚያበቃ ስምምነት ስላለ ነው ይሄ ሁሉ ችግር የመጣው፣ እንጂ እያንዳንዱ ሀገር ምን ያህል ኮታ ይገባዋል የሚለው ቢታወቅ ኖሮ አንድ ፕሮጀክት ይሄን ያህል ችግር ሊያመጣ አይገባም ነበረ። ስለዚህ አሁን እኔ የሚታየኝ ያው ግድቡ ላይ ያለው ድርድር እየቀጠለ ነው፣ ግድቡን ከሰባ ፐርሰንት በላይ ደርሷል፣ ሙሌት ይጀምራል። ስለዚህ ወደንም ጠላንም ስምምነት ኖረም አልኖረም ግብጾቹ ሱዳኖቹ ወደዱትም ጠሉትም ግድቡ ማለቁ አይቀርም፣ ኦፕሬሽናል መሆኑም አይቀርም። ግን ከዛ ባሻገር እንዲህ አይነት ችግሮች መልሰው እንዳይመጡ ዘላቂነት ያለው መፍትሄ እንድናመጣ በተፋሰስ ውስጥ ፍታዊና ምክንያታዊ የሆነ የውሃ ተጠቃሚነት መንገድን መዘርጋት ያስፈልጋል። ይሄ ደግሞ በናይል ቤዝን ኢኒሽቲቭ በምንለው በኩል ኮርፖሬቲቭ ፍሬምወርክ አግሪመንት ይሄ የናይል የትብብር ማዕቀፍ የሚል ምክንያታዊና ፍታዊ ተጠቃሚነትን ለማስፈን የተጀመረ ኢኒሽቲቭ አለ። ይሄንን ስምምነት ስድስት ሀገሮች ፈርመውታል፣ አራቱ አጽድቀውታል። ሁለት ሀገሮች ያጸድቁት ያኔ ህግ ይሆናል። ይሄ ሲሆን አንድ ሀገር ምን ያህል ይገባዋል? ፍትሀዊ እና ምክንያታዊ የሆነ ተጠቃሚነት ምን ድረስ ነው የሚሉትን ነገሮች ማውራት እንችላለን። ያ ባልሆነበት ሁኔታ ግን አሁን እያወራን ያለ ነው፣ አንድ ሀገር ይሄን ያህል ጉዳት ደረሰብኝ፣ ይሄን እንደዚህ ያህል ውሃ ልቀቁልኝ የሚለው አግባብነት የሌለው ስለሆነ ነው ይሄ ሁሉ ችግር የመጣው። ሶ ለዚህ ነው አስገዳጅ ህግ እኛ ላይ የሌለው። ስለዚህ እንደዚህ እንደ ስፓይር አይነት ኦርጋናይዜሽኖችም ቢሆኑ በሁሉም ረገድ ድምፃችንን ለሰፊው ማህበረሰብ ማስረዳት መቻል አለብን። ያ ነው የሚታየኝ ለኔ። እንዴት ነው ወደፊት ለመራመድ ያልከው ጥያቄ ማለት ነው። በዚህ መድረክ ላይ የግብፅን ፍላጎት ማንሳት እና ለክርክር የሚደርሱ ሀሳቦችን አድማጮች እንዲረዱ ማድረግ የሚጠይቃል እና ወደኋላ ላይ ያነሳለው በክርክር ሀሳብ የሚነሱትን ሳምሶን፣ ወደ አንተ ልምጣ መቅደላዊት በዚህ ጉዳይ ላይ ጥናት እንዳደረገ ሰው በኩሏን እያስረዳችን ነበረ። ስብጥራችሁ፣ ቴክኖሎጂ፣ ሰው ኮሚኒኬሽን ባለሙያ በተለያየ ዘርፍ የተለያየ እውቀት ያላቸው ሰዎች ውስጥ ስበስባችሁ ውስጥ አሉ። በጉዳዩ ላይ አዋቂ የሆኑ ሰዎች በመሀከላቸው እንደ መቅደላዊት ያሉትን ጨምሮ ማለት ነው ምን ያህል አሉ? ውይይቱ ላይ ያልተሳተፉትንም ሰዎች እንድታመጧቸው ነው በኢትዮጵያን በኩል የሚሳተፉ ካሉ። ሳምሶን፣ እሺ አመሰግናለሁ አሉና ስብጥራችን በዚህ በአየር ንብረት ጥናት ላይ በተለይ በአባይ ተፋሰስ ዙሪያ ሀገሮች ላይ ጥናት የሚያደርግ ባለሙያ ያለን ዶክተር ጥሩሶ ይባላል። በህጉ በኩል ከእንግሊዝ ሀገር ድርድሮች፣ የውሃ ስምምነቶች ባለሙያ የሆነ ኢትዮጵያ ያለ ሌላ። በጣም የሚያስደስተው ነገር ምንድን ነው? ይሄ የአስፓየር ድርጅት ኢትዮጵያ አገር በቀል በሆኑ ባለሙያዎች የሚተማመኑ ነው። ለመጠላዊት አይነቶች በውጭ ጉዳይ ሚኒስቴር የሚሰሩ ዳቶ ዜጉን አይነት ውጭ ጉዳይ ሚኒስትሩ ቶ ገድል አንዳረጋቸው ነው ጨምሮ የምንሰራውን ስራ በመከታተል የምንፈልገውን መረጃ በመስጠት በመተባበራቸው በጣም ደስ የሚል በኢትዮጵያኖች መካከል የመከባበርና የመተባበር ባህል ያደረጀ ድርጅት ነው። እኔ ብቻ ፕሮፌሰር አከሌ ነኝ፣ እኔ ብቻ ዶክተር ነኝ ብሎ የምንኮፍሱበት ድርጅት ሳይሆን ኢትዮጵያ ውስጥ አፈሯን እያሸተቱ ኑሯን እየኖሩ ያሉ በጣም ብዙ ባለሙያዎች አሉ። እነሱን መድረክ ለመስጠት እየሞከረ ያለ ድርጅት ነው እና ከአሁን በፊት በዚህ መልኩ እንዲህ አይነት ስራ ተሰርቶ አላየሁም። ምክንያቱም በቆየሁባቸው ጊዜያቶች እዚህ ሀገር በሰላሳ ዓመት ላይ ቆይቻለሁ። ብዙ የኢትዮጵያውያን ማህበራቶች አይቻሉ ነገሮች ከውጪ አውቅልሃለሁ ሲገፉ ነው የሚታይ ወደ ሀገር ውስጥ የእኛ ኢትዮጵያ ከሀገር ከምድሯ ያሉት ባለሙያዎች አስተምሩን እያልን ነው እየተማርን ነው። የውሃ ኤክስፐርቶች አይደለንም ግን እነኚህ ባለሙያዎች እውቀታቸውን እኛ በአማረ መልኩ አቅርበን ለሕዝብ እንዲደርስ ድልድይ ነው እየሰራን ነው ያለነው እና በዚህ ረገድ በጣም የሚያስደስት ነው። መቅደላዊትንም ራሳችን ፈልገን ያገኘና ታሳደን በምትጽሁፋቸው ጽሑፎች ያገኘናቸው እና ብዙ ብዙ ሌሎችም አሉ እንደዚሁ በእቅድ ላይ እና በንግግር ላይ ያለ ናቸው ባለሙያዎች አሉ እና በዚህ በአባይ ምክንያት አንድ ትልቅ አብሮ የመስራት እና የመስማማት ባህል እያደረጀን እየሄደ ያለ ነው እና በዛ ረገድ በጣም የሚያስደስት ነው። አለ ግድብ ብቻ ሳይሆን ድልድይም እየሰራ ነው እያልከን ነው። በሀገር ውስጥ እና ውጭ ባሉት ብቻ ሳይሆን ይሄ ጉዳይ በእርግጥም በሀገሮቹ መካከል የተሻለ ድልድይ እንዲሰራ ይጠይቃል። ላለመግባባቱ መሰረት አንዳንዶች እንደሚሉት ግንዛቤ ማነስም የውስጥ ፖለቲካ ጉዳዮችም የራሳቸው ስፍራ ቢኖራቸው ተጨማሪ አስተዋጽኦ ያደርጋል እና እስኪ ምናልባትም ከሚያነጋግረው በርቀት ከሚያስፈራው የገዛ መብትን ቅድም መቅደላዊት በጣም በዝርዝር የገፋችው የተጠቃሚነት መብታችን ጥያቄ ውስጥ አይገባም የምትልበትን ጥያቄ ያስገባ የሚመስል የስጋት ደመና የሚያጠላበት ሁኔታ እናያለን እና ጦርነት ያሳስባችኋል? በዚህ ጉዳይ ጦርነት ሊመጣ ይችላል? ቢመጣ ምን ይሆናል የሚለው ላይ ጠዋት ማታ ይህን ጉዳይ እንደሚከታተል ሰው የሚሰማችውን እንደግል አሉላ ከዚህ በፊትም በሌሎች ጉዳዮች ላይ ተመሳሳይ በጦርነትን በተመለከቱ ላይ በኤርትራ እና በኢትዮጵያ ግጭት ጊዜ አንድ ሁለት ጊዜ ቃለ መጠይቆች አድርግ ያለው ከአንተ ጋር እኔ፣ የሰላም አምባሳደር ነኝ። ጦርነት ይኖራል ብዬ አላም። አሁን እነዚህ የምናያቸው ርካታዎች ከማስፈራሪያ የዘለሉ አይደሉም። ግን እንደዛ ነው ብሎ እጅ አጣምሮ መቀመጥ አያስፈልግም። የሀገርን ልዎልና መከላከል ይገባልና፣ በዛ ረገድ በመንግስታችን ላይ ሙሉ እምነት አለኝ። የኢትዮጵያን ሕዝብ ዳር ድንበር እና ማንነት ያስከብራል የሚል እምነት አለኝ። ነገር ግን ወደዛ እንዳያመራ እኛም አላማችን እሱ ነው። ድርጅታችንን ሰላምን፣ መነጋገርን፣ መስማማትን መወያየትን ነው በጣም እያገንንን ያለ ነው እና እኛም ብዙ ስራ ይጠብቀውና በዚህ ረገድ ዛ እንሄድ ነው የሚል እምነት አለ። ግሮም መቅደላዊት ወደ አንቺ ልመለስ ነው። የመብትን ጉዳይ ኢትዮጵያ ተጠቃሚነቷን አጥበቀች ትከራከራለች። እንግዲህ አንድ ግብፃዊ አስቢ፣ ከአንቺ መሳ ለመሳ ተቀምጦ የግብፅ ታሪካዊ ባለቤትነት የሚባል አብዛኛው የውሃ ምንጫቸው ናይል ላይ እንደተገደበ የሌሎችን ጥቅም ፍላጎት እንዲያረካ የመፍቀድ የእውቀትም የሌሎችን ጥያቄዎች እንዳለ ሆነው ለሚያሳስበው ግብፃዊ በዚህ ሰዓት ህልውና አደጋ ላይ ነው ለሚለው መንግስት የፖለቲካ ጉዳይም ማብሮት አለበት። በእርግጥም ደግሞ ተጨባጭ ስጋቶችም ሊኖሩ ይችላሉ እና ከህግም ባሻገር ከሚገባው ፍጥጫ አንጻር ምንድን ነው የሚታይሽ? ምንስ ነው መደረግ አለበት? እንዲሁ በአንጻር ውስጥ ጦርነት ያሳስብሻል ወይ? እሺ፣ ከመጨረሻው ጥያቄ ልነሳ። ጦርነት ያሳስብሻል ወይ ከሚለው ለእኔ አያሳስበኝም። ይሄ ሳምሶን ያለውን ሀሳብ እጋራለሁ። ይሄ አሁን የምንሰማቸው የጦርነት ወሬዎች ከፕሮፓጋንዳ ያለፈ ቫሊዩ ያላቸው አይመስለኝም ከዛ በላይ እኔን የሚያስፈራኝ ይሄ ፕሮክሲ ዋርስ የምንላቸው በእጃ ዙር ኢንተርናሊ ሀገሪቱን በመከፋፈል ወይ ካለው መንግስት ጋር የማይስማሙ ግሩፖችን ፈንድ በማድረግ በእንደሱ አይነት መንገድ እስከዛሬ ስናየው የነበረው እና ኢንተርናሽናል ኮሚኒቲም የሀገር ውስጥም ህብረተሰብ በሰፊው የሚያውቃቸው እንደዚህ አይነቶች ይሄ በእጃ ዙር ሀገር የመበጥበጥ አይነት ሙከራዎች እነሱ ይበልጥ ያሳስቡኛል። ምክንያቱም ጦርነት መፍትሄም አይሆንም። ግብጽ መታ ኢትዮጵያን ብትወር ኢትዮጵያ ሄዳ ግብፅን ብትወር፣ አሁን ጠርባለን ችግር አንድም መፍትሄ የሚያመጣው ነገር የለም። ስለዚህ ጦርነት በሚለው ብዙም አያሳስበኝም። ነገር ግን ሳምሶን ያለውን ይሄ እጃችንን አጣጥፈን መቀመጥ የለብንም። ጦርነት አውትራይት መጥቶ መውረር ላይሆን ይችላል። ቢሆን በጣም ፎከስድ የሆነ የአባይ ግድብ ላይ ያለንን አቴንሽን ዳይቨርት ለማድረግ እንደነሱ አይነት ኤፈርቶችን ነቅተን መጠበቅ አለብን። በዚህ መንገድ ሲስተም ህብረተሰቡም ሲቪል ሶሳይቲስ ሁሉም የየራሱን መወጣት አለበት። ወደ ቀጣዩ ጥያቄ ስመጣ፣ ሁልጊዜ የማስበው ነገር ነው ለአንድ ግብጻዊ ይህን የእኛን የኢትዮጵያን እውነት የኢትዮጵያን ዲማንድ እንዴት ነው ማስረዳት የሚቻለው እና ለእነሱስ ጥያቄዎች እንዴት ነው መልስ መስጠት ይቻለው የሚለውን ሁልጊዜ አስበዋለሁ። ስጽፍም ያው የምመጣው ከአካዳሚክ ስለሆነ የተመዛዘነ ነገር ለማውጣት እሞክራለሁ። አሁን ምንድነው ችግሩ? ቅድም ያለው ነገር ግብጾች ትርክትን ፎርም በማድረግ ናሬቲቭን ፎርም በማድረግ በጣም ጥሩ ስለሆኑ በጣም ለብዙ ዘመናት ሕዝባቸውን ሼፕ አድርገውታል። አሁን የእውነት የግብጽን ናይላ ያላቸውን ዲፐንደንሲ ብናይ በፊት እንደነበረው አይደለም። ወደ ግብጽ ከሚሄደው የአባይ ውሃ ሰማንያ ፐርሰንቱን ለመስኖ ውሃ ነው የሚጠቀሙበት። መስኖ ግን ለጂዲፒያቸው ወይም ይሄ ለሀገራዊ ሀብታቸው ያለውን ኮንትሪቢዩት ስናይ ከአስራ አምስት ፐርሰንት አይበልጥም። አስራ አራት ፐርሰንት ነው። ይሄ ያሳየናል የአባይ ውሃ ለግብጽ የመኖርና ያለመኖር ጉዳይ ነው የሚለውን ነገር አሁን ከዚህ በኋላ አሁን ባለው ሶሽዮ ኢኮኖሚክ ሲርክምስታንስ እውነታ የሌለው ወይ ዌይት የማይዝ ውሃ ማያነሳ ነገር እንደሆነ ያሳየናል። ነገር ግን ህዝብ ውስጥ የተፈጠረውን ናሬቲቭ ለመለወጥ አንደኛ ግብጽ መቶ ፐርሰንት የውሃ ሴኩሪቲ መቶ ፐርሰንት የምግብ ሴኩሪቲ መቶ ፐርሰንት የኤነርጂ ሴኩሪቲ ያለው ሀገር ነው። ኢትዮጵያ ጋር ያለውን ዲስክሬፐንሲ ማሳየት እንችላለን። ምክንያቱም እኔ እማም ነው በትምህርቱ ሳይድ ብቻ አይደለም ናይል ላይ የሚሰራው፣ ሶሻል አክቲቪዝምም ላይ ናይል ላይ ነው። በህዝብና በህዝብ መካከል ያለውን መረዳዳት ያንተ ኒድ ምንድን ነው? ያንተ ዲማንድ ምንድን ነው? የኔ ዲማንድ እንዴት ነው? የሚያግባቡን ነገሮች ላይ ለመገናኘት ነው የሚሰራው ማለት ነው። በዛ አፕሮች ሳየው ህዝብንና መንግስትን ለይተን ማስቀመጥ መቻል አለብን። ዴይ ቱዴ ግብፃዊ ጋር ስናስብ ኢትዮጵያ ውስጥ ያለውን ችግር ማስረዳት ምንችል የመብራት ከቨሬጃችን ከአርባ ፐርሰንት በታች እንደሆነ፣ የምግብ ሴኩሪቲ እንደሌለ፣ ንጹህ ውሃ ማቅረብ ባለመቻላችን የሚታመመውን የሰው ዛት ይሄንን ማስረዳት መቻል አንድም ወደ ሰው ጥሩነት ነው አፒል የምናደርገው። ሁለትም ግን ፋክቱ የቱ ጋን ያለው ውሃው የእውነት ይሄ ኤግዚስተንሻል እነሱ እንደሚሉት የሆነው ለማን ነው የሚለውን በማስረዳት ረገድ ቁጥሮቹ በጣም ይጠቅማሉ። ስለዚህ ይሄ ከናሽናሊዝም ወጣ ያለ እውነታ ላይ የተመሰረተ ግን ጀንትል የሆነ ናሬቲቭ ለሰው ጥሩነት፣ ለሰው ልብ አፒል የሚያደርግ አይነት ናሬቲቭ ያስፈልጋል። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ አብሮኛ ያለው ፕሮዲሰሩ ንጉሱ ታምሬና እኔም ማስተናጋጃችሁ ሰሎሞን አባተንን አብራችሁን ስለቆያችሁ ከልብ እናመሰግናለን። ከእኛ ቀጥሎ የትግርኛ ዝግጅት ይቀርባል። በእኛ በኩል ሰላም ጤና ይስጥልን። በደህና ደሩ።